ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የተወያዩት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤ አይዲ አስተዳዳሪ ማርክ ግሪን በድርቅ ለተጎዱ ኢትዮጵያውያን የሚሆን የ91 ሚሊዮን ዶላር ተጨማሪ ድጋፍ ይፋ አድርገዋል። የኢትዮጵያ መንግሥት ሁሉም ድምፆች የሚሰሙበት የፖለቲካ ምህዳር ለመፍጠርና በሕገ መንግሥቱ የተረጋገጡ መብቶችን ለማክበር ደግሞ ተጨባጭ እርምጃዎች እንዲወስድ የአሜሪካው ባለሥልጣን አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ለሁለት ቀናት ጉብኝት ኢትዮጵያ የሚገኙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን ማርክ ግሪን የዛሬ መርሃ ግብሮች አንዱ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተደረገው ውይይት ነው። ከዚህ ውይይት በኋላ በንባብ ባሰሙት መግለጫም ነው በድርቅ ለተጎዱ ኢትዮጵያውያን ተጨማሪ እርዳታ ይፋ ያደረጉት። ለጠቅላይ ሚኒስትሩ እንደነገርኳቸው ኢትዮጵያ አስቸኳይ የምግብ እርዳታ ፈልጋታል። ትናንት ወደ ረሃብና ቸነፈር በቀረበ ሁኔታ የሚገኘው ሶማሌ ክልል ለምግብ እርዳታ ያለውን አጣዳፊ ፍላጎት ተረድቻለሁ። ለዚህም ነው ቀጣዩን ትውልድ ለመመገብ ያለመው ፊድ ዘ ፊውቸር መርሃ ግብር በተጨማሪ ለኢትዮጵያ ሕዝብ የሚሆን የ91 ሚሊዮን ዶላርስ ተጨማሪ የሰብአዊ ድጋፍ ይፋ እያደረግኩ ያለሁት ይህ የገንዘብ ድጋፍ ተጨማሪ ያስቸኳይ የምግብ እርዳታና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል። በዚህ ዓመት በኢትዮጵያ በተከሰተው ድርቅ ምክንያት 8.5 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው በቅርቡ የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። እንደ አውሮፓውያን አቆጣጠር እስከሚቀጥለው ታህሳስ 2017 ብቻም ከ400 ሚሊዮን ዶላር በላይ እንደሚያስፈልግ ሰነዱ ጠቁሟል። የዩኤስኤአይዲ አስተዳዳሪ ዛሬ ይፋ ያደረጉት እርዳታም ለዚሁ የአስቸኳይ ምግብ አቅርቦት የሚውል ነው። በዚህ የፈረንጆች ዓመት ብቻ አገራቸው ለኢትዮጵያ ድርቅ ምላሽ የሚሆን ከ400 ሚሊዮን ዶላር በላይ መስጠቷንም አምባሳደር ግሪን አስታውሰዋል። መንግስት ለባለፈው ዓመት ድርቅ እንዳደረገው ሁሉ ዘንድሮም ተመጣጣይ ገንዘብ እንዲመድብ፣ ለድርቁ የሚደረገው ድጋፍም ለታሰበለት አላማ እንዲውል አምባሳደር ግሪን ጠይቀዋል። ጠቅላይ ሚኒስትሩም ባለፉት ሁለት ዓመታት ለተከሰተው ድርቅ መንግስታቸው የሰጠውን ምላሽ አድንቅ ያለሁ ለዚህኛውም ድርቅ ተመሳሳይ ገንዘብ እንዲመድቡና ትኩረት እንዲሰጡ ማሳሰብያለሁ። ዩናይትድ ስቴትስ ተጋላጭ ለሆኑ ህዝቦች እርዳታ መስጠቷን ትቀጥላለች። ነገር ግን ተጠቂዎቹ ያሉባቸው ሀገሮችና አጋሮች በቀውስ ሰዓት ጥረታቸውን ለማሳደግ ፈቃደኛ መሆን እንዳለባቸው ሁላችንም እናምናለን። ጠቅላይ ሚኒስትሩም ይህንም ማድረግ እንደሚፈልጉ ጠቁመዋል resources being used for their ለእርዳታ የሚመጡ ግብዓቶች ለታለመላቸው ዓላማ መዋል እንዳለባቸውም ጠቁሜያለሁ። በፕሬዝዳንት ዶናልድ ትራምፕ የተሾሙት የመጀመሪያው የዩኤስኤአይዲ አስተዳዳሪ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ፖለቲካዊ ጉዳዮች ጭምር የተነሱበት እንደሆነ ጠቁመዋል። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ባሰሙት መግለጫም ይህንኑ ጠቅሰዋል። I urge the government of Ethiopia to take concrete steps to create political space for all voices to be heard and to uphold constitutionally guaranteed rights. በህገ መንግስቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም አሳስብያለሁ። አምባሳደር ግሪን ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት የኢትዮጵያን ተደጋጋሚ የድርቅ ተጋላጭነት በተመለከተ መንግሥትና የግሉ ዘርፍ በጋራ የመሥራታቸውን አስፈላጊነት ማንሳታቸውም በዩኤስአይዲ መግለጫ ተመልክቷል። ዩናይትድ ስቴትስ የኢትዮጵያ ዋነኛ የሰብአዊ እርዳታ ለጋሽ አገር ናት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።